ባለፈው ዓመት ነሐሴ ወርና መስከረም መጀመሪያ ከኤርትራ ወደ ኢትዮጵያ የገቡ እነዚህ በመቶዎች የሚቆጠሩ ስደተኞች እንደሚሉት በተለያዩ ድንበሮች ወደ ኢትዮጵያ ከገቡ ሁለት ወርና ከዛ በላይ ቢያልፋቸውም እስካሁን ድረስ ወደ መጠለያ ጣቢያዎች እንዳይገቡ በኢትዮጵያ ስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ስራ ኃላፊዎች መታገዳቸው ይናገራሉ። እነዚህ በኢትዮጵያ ድንበር አካባቢ በሚገኙ አዲግራት፣ ሸራሮ፣ አድነብረኢድ፣ ራማ ዘላንበሳና ሌሎች ከተሞች የሚገኙ ኤርትራውያን ስደተኞች አንድ አመት ያልሞላቸው ህጻናትና እናቶቻቸው ጨምሮ እስከ የሚባል የድሜ ክልል የሚደርሱ ናቸው። በኤርትራ ወታደር ወይም የመንግስት ሰራተኛ ካልነበራችሁ ልንቀበላችሁ አንችልም ተብለው ወደ ስደተኛ መጠለያ ካምፕ መግባት አለመቻላቸው የሚናገሩት እነዚህ ኤርትራውያን ስደተኞች እስካሁን ባለው በትምህርት ቤቶችና አብያተ ክርስቲያን አካባቢ ተጠልለው መቆየታቸው ይገልጻሉ። ከስደተኞቹ መካከል አንድ የሆነው ተክሊት ግርማይ የ18 ዓመት ወጣት ነው። በሀገሩ ከቤተሰቦቹ ጋር በግል ስራ ተሰማርቶ ይኖር እንደነበረ የሚገልጸው ተክሊት ባለፈው ወርሃ ነሐሴ በዛላምበሳ አካባቢ ወደ ኢትዮጵያ ተሻግሮ መግባቱና እስካሁን ድረስ እሱን ጨምሮ 130 የሚሆኑ ሌሎች ኤርትራውያን ስደተኞች አዲግራት በሚገኝ ፖሊቴክኒክ ኮሌጅ ተጠልለው መቆየታቸው ይናገራል። እነሱ የሚሉት ወታደር የነበረ ወይም መንግስት ሰራተኛ ብቻ ነው የምንቀበለው ነው። ይህ ሊሆን አይችልም፣ ለምን ብለን እየጠየቅን ነው። እኔ ለምሳሌ ወደ ሰራዊት አልሄድኩም፣ ቤተሰቤን ሳግዝ ነበር የቆየሁት። ኑሮ አልጣመኝም፣ ተሰደድኩኝ። ስለዚህ ለምንኛን እንደ ማንኛውም ስደተኛ አይቀበሉንም ነው እያልን ያለ ነው። ሌላው ከኤርትራ አስመራ ከተማ ተነስቶ ወደ ኢትዮጵያ የገባውና አሁን ኢትዮጵያ ዛላአንበሳ ከሌሎች ኤርትራውያን ስደተኞች ጋር በአንድ ትምህርት ቤት ተጠልለው እንዳሉ የሚገልጸው ሚሊዮን አብርሃ እሱ ባለበት ህጻናትና እናቶች ጨምሮ ሌሎች በርካቶች ያለበቂ የምግብ፣ የውሃ፣ የመኝታ አቅርቦት በአስቸጋሪ ሁኔታ ላይ እንደሚገኙ ነው የሚናገረው። ህጻናት ልጆች፣ እናቶች ጨምሮ በሀገራዊ አገልግሎት ያልነበሩ እዚህ ተጥለው ነው ያሉት። ለምን ተብሎ ቢጠየቅ አሁን ሰላም ሆኗል፣ የሚያሰደድ ምክንያት የለም ነው የሚሉን። ይሁንና እኛ የምናውቀው ሰላም የለም። ተቸግረን የምንሰደድ አይመስላቸውም። ሰላም ሆነ ከተባለ ወዲህም ቢሆን ያየነው አንድም ነገር የለም ድሕሪ ሶላሀት ግን እሱ ከተለያዩ ምንጮች እንደተረዳ ነው፣ ካለፈው ዓመት አጋማሽ ጀምሮ ወደ ኢትዮጵያ የገቡና ወደ ስደተኛ ካምፕ እንዳይገቡ የታገዱ አንድ ሺህ የሚገመቱ ኤርትራውያን ስደተኞች በተለያዩ ድንበር ከተሞች አስቸጋሪ ህይወት እየመሩ ይገኛሉ። የኮሮና ቫይረስ ከተከሰተበት ጀምሮ የየከተሞቹ አስተዳደር እነዚህ ስደተኞች ወደ ትምህርት ቤቶች አስገብተዋቸው የነበረ ቢሆንም አሁን ላይ ትምህርት የመጀመር ስራዎች እየተከወኑ በመሆኑ ከጊዜያዊ መጠለያቸው እየወጡ ይገኛሉ። እስካሁን ድረስ ኤርትራውያንና የአካባቢው ነዋሪዎች ናቸው ሲያግዙን የቆዩት። ኑሮ ከባድ ነው። ወገን ዘመድ የለንም። ተቸግረን ሸሽተን ነው ወደ ኢትዮጵያ የገባ ነው። የሚመለከተው አካል ያለ ልዩነት ሊቀበለን በተገቢው እንዲያስተናግደን ነው የምንፈልገው። በኢትዮጵያ የኤርትራ ስደተኞች መጠለያ ካምፖች የሆኑ የአድ ሀርሽ ሽመልባ ህንጻጽ የተባሉ መጠለያ ጣቢያዎች አስተባባሪዎች በዚህ ጉዳይ ዙሪያ ማብራሪያ እንዲሰጡ ላቀረብንላቸው ጥያቄ ምላሽ ለመስጠት ፍቃደኛ አለመሆናቸው ተናግረዋል። በአዲስ አበባ ወደሚገኘው የኢትዮጵያ የስደተኞችና ከስደት ተመላሾች ጉዳይ ኤጀንሲ ዋና መስሪያ ቤት በተደጋጋሚ በመደወል ማብራሪያ እንዲሰጡ እንዲያደረግነው ጥረትም አልተሳካም። ለዲ ደብልዩ ዘገባ ሚሊዮን ኃይለ ስላሴ መቀለ።